የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ካቢና ቁጭ ብላለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነሶሊያና ሶሊያና ሽመልስ መዝገብና በአቃቤ ሕግ መካከል ባለው ክርክር ዛሬ ውሳኔውን አስታወቀ እና አቤል ማበላን በተመለከተ የቀረቡት ማስረጃ ከፍተኛ ፍርድ ቤቱ እንዳለው ምንም አይነት ወንጀል የሚያስረዱ ሆነ ስላላገኘቸው የከፍተኛውን ፍርድ ቤት ውሳኔ አጽንቼዋለሁ፣ በነፃ መሰናበታቸው ተገቢ ነው ነው ያለው። ከተከሳሽ ጠበቆች መካከል አቶ አምሀ መኮንን ለፍርድ ቤቱ ከተናገሩት ቀንጨብ አድርገን የወሰድነውን የሚያስደምጥ ናቸው። በሌላ ዘገባችን ደግሞ የመላው ኢትዮጵያ አንድነት ድርጅት መኢአድና የሰማያዊ ፓርቲ በጋራ የመስራት ስምምነት ሰነድ ተፈራረሙ። የዚህ ዋናው ምክንያት ፓርቲዎቹ ጥልቅ ዝርዝር በሆነ መልክ ባለመጠናናት በችኮላ ወደ ውህደት ስለሚሄዱ ሁለት የሐሳብ ልዩነት ሲያጋጥም በመቻቻል ፖለቲካ መፍትሔ ከማስቀመጥ ይልቅ ወደ መጠላለፍ ስለሚገቡ፣ ሶስት እኔ ያልኩት ይሁን የሚል መንፈስ ማሳደር፣ አራት ከህዝብ አጀንዳ ይልቅ ለግል ስብዕና መጨነቅና ሌሎች ናቸው። የመያዱ ፕሬዝዳንት ዶክተር በዛብህ ደምሴ ናቸው። ይህንንም የተመለከተ ዘገባ ይኖረናል። በተጨማሪም ለስድስት ዓመታት በኢትዮጵያ ቃሊቲ በተሰኘው እስር ቤት ታስረው የነበሩት ሁለቱ ስዊድናውያን ጋዜጠኞች ከስዊድን የብሔራዊ ቲያትር ጋር በጋራ በመተባበር ቃሊቲ የተሰኘ ቲያትር ስዊድን በመድረክ ላይ ያበቁ እሱንም የተመለከተ ዘገባ አለን። ሰዓት ከበቃን ደግሞ የሳውዲ አረቢያ መንግስት ከሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ሰዎችን በ9 ቀናት ውስጥ ሀገሪቱን ለቀው እንዲወጡ የሚያዘው አዋጅ ከባለፈው ሳምንት ጀምሮ ተግባራዊ መሆን ጀምሯል። በእርግጥ ወደ ሀገሬ መግባት አልፈልግም። እዙ በቃ ያኔ ጊዜ ግደቡ አልፎ የሆነም ነገር ቢያረጉን እዙ ቢገሉንም እዙ መኖረው በቃ ሞትን በቃ እንመጣለን ወደ ሀገር ከሚገባ በሳውዲ አረቢያ ያለ መኖሪያና ስራ ፈቃድ ከሚኖሩት ኢትዮጵያውያን መካከል አንዱ ነው። ያስደመጥ ናችሁ ሰዓት ከበቃን። አሁንም ሌሎች ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አድማጮች ለምሽቱ አጠር ያሉ ዜናዎች ተመልሰን መተናል። ሀያ ስምንት ሴቶች አፍሪካውያን ፍልሰተኞች ትላንት ከሊቢያ እስር ቤት ተፈተዋል። የአስራ ሁለት ዓመት ዕድሜ ልጆች የሚገኙባቸው ሴቶች እስላማዊ መንግስት ነኝ በሚለው ቡድን የተያዙት ጽንፈኛው ቡድን ሰርቴ ከተማን አቻምና በወረረበት ወቅት ነበር። አምስት ልጆች የሚገኙባቸውን ሴቶች ከእስር የለቀቁት በተባበሩት መንግስታት ድርጅት የሚደገፈው የሊቢያ መንግስት ወታደሮች ናቸው። ወታደሮቹ ጽንፈኛውን ቡድን አምና ከአካባቢው ካስወጡ በኋላ የስደተኞች አገልግሎቶች የመፈታታቸውን ጉዳይ እስከሚያመቻቹበት ጊዜ ድረስ በሚስራታ እስር ቤት እንደነበሩ ተገልጿል። ከእስር የተፈቱት ሴቶች አብዛኞቹ ኤርትራውያንና ናይጄሪያውያን መሆናቸው ታውቋል። የዓለም አቀፉ ቀይ ጨረቃ ባለስልጣን ስልህ አቡ ዘሪባ ታስረው የነበሩት ሴቶች እንዴት እንደተፈቱ ማብራሪያ ሰጥተዋል ዛሬ ከፍርድ ቤት ባለስልጣኖችና ከአለም አቀፍ የፍልሰት ድርጅት ጋር በመተባበር ከተለያዩ ሀገራት የመጡት ሴቶችን ለቀናል አምስቱ ከናይጄሪያ ሀያ ሶስቱ ደግሞ ከአምስት ልጆች ከሚገኙባቸው ጋር አንድ ቤተሰብ ሀያ ኤርትራውያን ናቸው ብለዋል አሁን ለአለም አቀፍ የፍልሰት ድርጅት አስረክበናቸዋል ድርጅቱ ወደ ሀገራቸው ይመልሳቸዋል ሲሉ ረቡ ዘገባ አቅርበዋል በሌላ ወገን ወደ ሶሪያ ነው የምናልፈው። ሶሪያ ላይ ያለው የሰብአዊ መብት ሁኔታን የሚከታተለው ቡድን እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በያዝነው ሳምንት ሰላሳ ሶስት ሰዎችን እንደገደለ ገልጿል። በያዝነው ዓመት እንዲህ በገፍ ሲገድል የመጀመሪያ ጊዜ እንደሆነም አውስቷል። መሰረቱ ብሪታንያ የሆነው ቡድን ግድያው ትላንት ማታ ላይ የተፈጸመው በደየዞር ምስራቃዊ መንደር እንደሆነ ጠቁሟል። ግድያው ሲፈጸም ማየታቸውን የገለጹት የሰብአዊ መብት ድርጅቶች አባሎች የተገደሉት ሰዎች አማጽያን ይሆኑ ሲቪሎች ግን አልታወቀም ማለታቸውን ጠቅሷል። ቀጣዩ ዘገባችንም እዚሁ ሶሪያ ነው የሚያቆየን። የሶሪያ ተዋጊ አውሮፕላኖች በሰሜናዊ የሀገሪቱ ክፍል በአማጽያን በተያዘች ከተማ ላይ የኬሚካል ቦምቦች ጥለዋል የሚለውን ክስ ሶሪያና ሩሲያ በድጋሚ አስተባብለዋል። የሶሪያ የውጭ ጉዳይ ሚኒስቴር ዋሊድ ሞአለም ዛሬ ደማስቆስ ሆነው ለጋዜጠኞች በሰጡት መግለጫ ሀገራቸው ሀን ሄሆን ላይ በተካሄደው የአየር ድብደባ ኬሚካል መሳሪያ አልተጠቀመችም፣ በአሸባሪዎችም ላይ እንኳን ቢሆን ምንም ጊዜ አትጠቀምም ብለዋል። እንግዲህ ወደ መጨረሻው ዜናችን ስናልፍ ወደ ሩሲያ ነው። የሩሲያ ፖሊስ ጽፈት ቤት በያዝነው ሳምንት በሴኔት ፒተርስበርግ ከተማ በሚገኘው ከመሬት በታች የባቡር መጓጓዣ ላይ ከደረሰው የአጥፍቶ ማጥፋት ጥቃት ጋር በተያያዘ ሶስት ሰዎች ማሰሩን አስታወቀ። ተጠርጣሪዎቹ አጥፍቶ ጠፊውን ከመጣበት ማዕከላዊ እስያ ክልል መሆናቸውን የፖሊስ ጽፈት ቤቱ ጠቁመዋል። እንግዲህ ለዛሬ ያዝናቸው ዜናዎች እነዚህ ናቸው። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ ስንሻገርላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነሶሊያና ሽመልስና ሽመልስና በአቃቤ ሕግ መካከል ባለው ክርክር ዛሬ ውሳኔውን አስታወቀ። አንደኛ ተከሳሽ ሶሊያና ሽመልስና አቤል ዋበልን በተመለከተ የታች ፍርድ ቤት ውሳኔን ሲያጸና ናትናኤል ፈለቀና አጥናፉ ብርሃኔን በሌላ የህግ አንቀጾች እንዲከላከሉ ወስኗል። በውሳኔው ላይ ለሰበር አቤት እንደሚሉ ጠበቃው አስታውቀዋል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከብዙ ተደጋጋሚ ቀጠሮ በኋላ ዛሬ ዞን ዘጠኝ በሚል ስያሜ በሚጠሩት የኢንተርኔት አምደኞች ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና በአቃቢ ሕግ መካከል በነበረው ክርክር ላይ ውሳኔ ሰጥቷል። ፍርድ ቤቱ እንዳተተው ለውሳኔው መሠረት ነው ያለው በወንጀል ጉዳይ የሀገሪቱ የማስረጃ ምዘና ደረጃ ከምክንያታዊ ጥርጣሬ ውጪ ወይንም ቢዮንድ ሪዝነብል ዳውት ማስረዳት አይደለም ብሏል። የአገሪቱ ማስረጃ ምዘና ደረጃ በቂ ማስረጃ ወይንም ሰፊሽንሲ ኦፍ ኤቪደንስ የሚለው ነው ብሏል። ከዚህ ተነስቶ ተከሳሾች ለፖሊስ የሰጡትን ቃል ከኢሜይል አድራሻቸው እና ከመኖሪያ ቤታቸው የተገኙ ጽሑፎችን፣ እንዲሁም ከብሔራዊ ደህንነት ጽህፈት ቤት ተጠናቅሮ የቀረበውን ማስረጃ በአንድ ላይ አይተዋል። በዚህ መሠረትም ፍርድ ቤቱ የሰጠውን ውሳኔ ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን እንዲህ ይገልጹታል። ሶሊያና ሽመልስና አቤል ዋበላን በተመለከተ የቀረቡት ማስረጃ ከፍተኛ ፍርድ ቤቱ እንዳለው ምንም አይነት ወንጀል የሚያስረዱ ሆነው ስላላገኘኋቸው የከፍተኛውን ፍርድ ቤት ውሳኔ አጥንቼዋለሁ፣ በነጻ መሰናበታቸው ተገቢ ነው ነው ያለው። ናትናኤል መኮንን እና አጥናፉ ብርሃኔን በተመለከተ ግን የቀረቡባቸው ማስረጃዎች ምንም ወንጀል አያስረዱም ማለት አይቻልም። ነገር ግን የቀረበባቸውን ክስ ማለት የፀረ ሽብር አዋጅ አንቀጽ ተጠቅሶ የቀረበባቸውን የወንጀል ድንጋጌ አያስረዳም። በሌላ በኩል ግን የወንጀል ህጉን አንቀጽ ሁለት አምሳ ሰባት ሀና ሰ የሚያስረዳ ሆነው አግኝቼዋለሁ። በዚሁ መሰረት ሁለቱ ብቻ የቀረበባቸውን ክሱን ሊከላከሉ ወደ ስር ፍርድ ቤት ተመልሶ ሊከላከሉ ይገባል በሚል ነው እንግዲህ ውሳኔውን የሰጠው። ስለተሰጠው ውሳኔም ያላቸውን የግል አስተያየት ጠይቄያቸው ነበረ። በተለይ የማስረጃ ምዘና ደረጃው የሀገራችን የተቀበለችው ከምክንያታዊ ጥርጣሬ በላይ ማስረዳትን ሳይሆን በቂ ማስረጃን መኖሩ ብቻ በቂ ነው የሚለው ነገር በጣም አከራካሪ እና ምናልባት በእኔ በኩልም ይሄ ነገር እውነትም በሌሎች ፍርድ ቤቶች ላይም ተጽዕኖ የሚያሳርፍ ከሆነ ብዙ ችግር ሊያመጣ ይችላል የሚል ነገር አለኝ። ከእሱም በተመለከተ በፍጹም በእኔ በኩል የምቀበለው አይሆንም። በደረጃው ያው አቤት የምንልበት ነው የሚሆነው። ከዛ በኋላ እንግዲህ ያው ተከላከሉ ነው የተባለው። አቃቤ ክሱን በስር ፍርድ ቤት እንደገና ማንቀሳቀስ አግባብ ነው ብሎ ካመነ ያኔ ተገቢውን ክርክር የምናቀርብበት ነው የሚሆነው እንጂ ውሳኔው በእኛ በኩል ትክክለኛና ሊታረም የማይገባ ነው የሚል ነገር የለንም። ይህንኑ በደረጃው አቤታችንን የምናቀርብበት ነው የሚሆነው። ስለዚህ ለሰበር ይግባኝ ትላላችሁ ማለት ነው? እንደ አግባብነቱ ለሰበር የምንለው ይኖራል ብዬ አስባለሁ። አሁን የፌዴራል አቃቢ ሕግ ከሁለት ዓመታት በፊት በነ ሶሪያና ሽመልስ ላይ የሽብር ድርጊት ፈጽማችኋል ሲል በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መስርቶባቸው እንደነበረ አይዘነጋም። የአምስቱ ተከሳሾችን ክስ መንግስት ሲያነሳ፣ ሌሎቹ አምስቱ ግን ሲከራከሩ ቆይተዋል። በመጨረሻም አስራ ዘጠነኛ ወንጀል ችሎት የቀረሩትን አምስቱን ማለትም የሶሪያና ሽመልስ በሌለችበት በፈቃዱ ኃይሉን ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ጉዳይ ሲመረምር ቆይቶ ከበፈቃዱ ኃይሉ በስተቀር አራቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበረ። በበፈቃዱ ኃይሉ ላይ ደግሞ የተከሰሰበትን የሕግ ድንጋጌ ቀይሮ በሌላ የወንጀል ሕግ እንዲከላከል ወስኖ ጉዳዩን በውጭ ሆኖ እንዲከታተል ከእስር እንዲፈታ አዟል። ይሁንና አቃቤ ሕግ በፍርድ ቤቱ ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብሎ ጉዳዩ እስከ ዛሬ ቆይቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከስድስት ዓመታት በፊት በኢትዮጵያ ቃሊቲ ማረሚያ ቤት በእስር ላይ የነበሩት ሁለት ስዊድናውያን ጋዜጠኞች ማርቲን ሺቪን እና ዮሐን ፓርሾን ቃሊቲ ፋውንዴሽን በሚል በስዊድን አገር ያቋቋሙት ድርጅት ከስዊድን ናሽናል ቲያትር ወይም ከስዊድን ብሔራዊ ቲያትር ጋር በመተባበር ታዋቂ የቲያትር ባለሙያዎችን አሳትፎ ቃሊቲ የተሰኘ ቲያትር ከሁለት ቀናት በፊት ለመድረክ አብቅተዋል። ቲያትሩ በቃሊቲ ታስረው የነበሩ፣ አሁንም በእስር ላይ ያሉና የተሰደዱ ኢትዮጵያውያን ጋዜጠኞች በጻፏቸው መልእክቶችና ጽሑፎች ላይ የተመሰረተ ነው። በቲያትሩ ጽሁፋቸው ከተካተተው ጋዜጠኞች መካከል እስክንድር ነጋ፣ ሪዮት አለሙ፣ የት ነበር ከታደለ፣ አቤል ዋበላ፣ ማርቲን ሽቢን ጫላ ኃይሉ ዘላለም ክብረት ዮሐንስ ካሳሁንና ከስምንት በላይ ጋዜጠኞችና ጦማሪዎች ይገኙበታል። ከእነዚህ መካከል ማምሻውን የትነበርክ ታደለን አነጋግሬው ነበር። ቲያትሩ እንዴት ሊሰራ እንደቻለ ላቀረብኩት ጥያቄ ማብራሪያ በመስጠት ይጀምራል። አመሰግናለሁ ድሉ ስለተሰጠኝ። ሀሳቡ መጀመሪያ ሲቀርብ ሁለት ዓመት ሊሞላው ነው። አሁን በኢትዮጵያ ውስጥ ያለውን ደግሞ የሚዲያ ነጻነትን በተመለከተና በዚህ ዙሪያ ያሉ ባለሙያዎች በደረሰባቸው ከፍተኛ ችግር ምክንያት በእስር ያሉ፣ ከእስር የተፈቱ፣ እንደገና ደግሞ ጫናውን ተከትሎ አገር ጥለው የወጡ ጋዜጠኞችን አጠቃላይ የሕይወት ታሪክ ለማሳየት ነው እና በእኔ በኩል ተሳትፎ እንድናደርግ ሀሳቡ ሲቀርብልኝ ያው ትንሽ ዝርዝር ነው። አሁን በስቴጅ ላይ በምን አይነት ሁኔታ እየቀረበ እንዳለ በደንብ አላውቅም። ሀሳቡን ማን ነው ያቀረበልህ ይሄ ነገር? ሀሳቡ በቃ ቃሊቲ ፕሮጀክት የሚባል አለ። እሱ ሀገር እነሱ ናቸው። ጥያቄዎችን መሰረታዊ የሚባሉ ጥያቄዎችን ላኩልን። ከዛ በኋላ የተወሰነውን ከመረጡ በኋላ ደግሞ ወደ ዝርዝር ሁኔታዎች ወደ ስክሪፕትነት፣ በመድረክ ላይ ሊቀርብ በሚችል መልኩ እና ያንን ፐርሰናሊቲ ለምሳሌ የኔን አጠቃላይ ኢሞሽናል ወይም ደግሞ የስሜት የአቋም አስተሳሰብ እና ደግሞ ያሳለፉትን የህይወት ታሪክ የሚዳስብ ጽሁፍ በስክሪፕት መልኩ ወይም በቲያትር ድርሰት አይነት እንዲጻፍ ነው የተደረገው። እንግዲህ እየተሻሻለ እየተሻሻለ እንዳልኩሽ ከሁለት አመት በላይ የቆየ ነው። ቃሊቲ ፋውንዴሽን፣ ቃሊቲ ፋውንዴሽን እንግዲህ የተመሰረተው በኢትዮጵያ ውስጥ ከስድስት አመት በፊት ታስረው የነበሩ ስዊድናዊን ጋዜጠኞች ማርቲና ና ዮሀና በሚባሉ ነው አይደለም። እነዚህ ሁለት ሰዎች እንግዲህ ሁሉም ሰው እንደሚያውቀው በኢትዮጵያ ቃሊቲ ቃሊቲ እስር ቤት ውስጥ ያለው ህይወት ጠምሰውታል። ራሳቸው ሌሎችን ሰዎች ተመልክተዋል። ምን አይነት ህይወት ነው እዛ ውስጥ ያለው የሚለውን የቀሪው ዓለም እንዲመለከተው ይፈልጋል። ብዙ ጊዜ ያው ሪፖርቶች ሲወጡ፣ በቁጥር ታሰረ፣ ተፈታ፣ ይህንን ነው። ግን ስሜቱ ምን ይመስላል? በመጻፋቸው ብቻ በመናገራቸው ብቻ የታሰሩት ሰዎች በእስር ቤት ውስጥ ምን አይነት አስተሳሰብ አላቸው፣ ምን አይነት ህይወት ነው የሚያሳልፉት የሚለውን ለማሳየት ነው። እንደዚሁ ታስረው የተፈቱ ሰዎች በነጻ ሀገር ውስጥ ቢሆን ኖሮ የሚሸለሙ ሰዎች ናቸው። ወንጀለኞች እንደ ወንጀለኛ ግን ተፈርዶባቸው ታስረው የተፈቱ ሰዎች አሉ። እንደ ወንጀለኛ ከሀገር እንዲሰደዱ የተደረጉ ሰዎች አሉ። እነዚህ ሰዎች ምን አይነት ስሜት ነው የሚሰማቸው? ወይም ምን አይነት ህይወት ነው እያሳለፉ ያሉ? ለምሳሌ የስደት ህይወት ምን ይመስላል? ለእነዚህ የነጻ ሚዲያ ጋዜጠኞች ምን አይነት ህይወት ነው ከሀገራቸው ከሙያቸው ርቀው እያሳለፉ ያሉት የሚለውን ጠቅላላ የህይወት ገጽታ ለቀሪው የዓለም ህብረተሰብ ለማሳየት የታቀደ እንደሆነ ነው የተረዳሁት። ጽሁፉ የቀረቡት ቋንቋዎች በምንድን ነው? ቲያትር ውስጥ በምን ቋንቋ ነው የሚታየው? እንግዲህ መጀመሪያ እኛ ጽሁፋችንን ያቀረብነው እኔ በእንግሊዝኛ ቋንቋ ነው የጻፍኩት። ነገር ግን እኔ ከሰዎቹን ጋር ጥያቄ እያቀረብኩ ነው። ምክንያቱም አሁን እሱ በስዊድሽ ነው መድረክ ላይ እየሰሩ ያሉት። እዛም ሀገር ኢትዮጵያውያን አሉ። እንደገና ይህንን ታሪክ አብዛኛው ኢትዮጵያዊ ቢያየው በጣም የተሻለ ነው እና ወደ አማርኛ ቢመለስ የግል አስተያየት አቅርብ ያለው እስኪ ይሄኛውን ፕሮጀክት አሁን በመላው የስዊድን መድረኮች ላይ የሚታይ ነው። ከአንድ ወር በላይ ይፈጃል በስኬጁሉ መሰረት እንግዲህ ከዛ በኋላ ደግሞ ለቀሪው የአማርኛና የእንግሊዝኛ ምናልባትም የኦሮምኛን ቋንቋ ጨምሮ አብዛኛው ሰው እንዲረዳው ለማድረግ ሀሳብ እንዳለ ነው የተረዳሁት እኔ በቃ እንጂ፣ አሁን በእኛ የጻፍነው ነው በእንግሊዝኛ ነው እየተከወለ ያለው ደግሞ በስዊድሽ ቋንቋ ነው። መቼ ነው ለመድረክ ለእይታ አይበቃው? የዚህ የቃሊቲ ቲያትር በስዊድን ኤፕሪል ፎር ወይም ከሁለት ቀናት በፊት ነው ለመጀመሪያ ጊዜ በስዊድን ስቶክሆልም ቲያትር ቤት ነው የተጀመረው ከዚህ በኋላ በየ በሁለት ቀን በዚህ በተለያዩ ቀናት የተለያዩ የአገሪቱ ከተማዎች ልበለው አላቅም ይታያል ተብሎ ነው እኮ ስንት ሰው ነው የተሳተፈበት የስንት ሰው ታሪክ ነው በዚህ ቲያትር ላይ የተካተተው እስካሁን ያለው ዘጠኝ ወይም ስምንት እርግጠኛ አይደለውም እስከ ባለፈው ሳምንት ጊዜ ድረስ ሪቪው እያደረጉ ነበረ። የስምንት ሰው ነው እኔ እየ የቆጠሩ በአንድ ቲያትር ውስጥ መልክ ይዞ ነው። በአንድ ቲያትር ስም ነው ታሪኮቹ የገቡት። እንግዲህ አሁን ያንን ሳምፕል ወይም የናሙና ቪዲዮ ወጥቷል። እሱም በስዊዲሽ ቋንቋ ስለሆነ ለእኔ በደንብ አልገባኝም። ቪዲዮ አለ ዩቲውብ ላይ ተጭሟል ማስታወቂያው። ነገር ግን እንደሚመስለኝ አጠቃላይ የኢትዮጵያ ፕሬስ፣ እነዚህ እንደማሳያ የተወሰዱት በእስር ቤት ውስጥ ከእስር ከፈተው ደግሞ ከእስር በኋላ እንደገና ደግሞ በስደት በዚህ በሶስቱ አቅጣጫዎች ህይወታቸውን ለማሳየት ነው። እነዚህ የሚዲያ ሰዎች የደረሰባቸውን ችግር ዞሮ ዞሮ በሀገሪቱ ያ ፕሬስ ነጻነት ላይ ያለው ችግር ምን ይመስላል የሚለው ለማሳየት እንደ ናሙና የእነዚህ ሰዎች በህይወት ያሉ ሰዎች በስር በስደት ከስር ተፈቶ ያሉ ሰዎች የህይወት ታሪክ እንደ ናሙና ለማሳየት ነው። በምን አይነት ሴግመንት እንደገባ እንግዲህ ኔ ቲያትሩን ስላላየሁ ስላላየሁኝ እንደ አንድ ሙሉ ጊዜ ቲያትር ነው። በጣም በሀገሪቱ ውስጥ አሉ የተባሉ የስዊድን የቲያትር ባለሙያዎች ናቸው የሰሩት። እንዴት እንደቀረበ እንግዲህ እስካሁን አላየውም። ታሪካችሁን የራሳችሁን ታሪኮች ነው ያካፈላችሁት? አዎ የህይወት ታሪካችንን ነው። በመሰረቱ በዚች ሀገር ውስጥ እንደ ጋዜጠኛ ሆነን ስንሰራ ምን ታዘብን በግል ግለሰብ ደረጃ መንታዘብን በግለሰብ ደረጃ ምን ደረስን፣ ምን ሰራን፣ እኛ ራሳችን ምንድን ነው ስናደርግ የነበረው፣ በምን አይነት ሁኔታ ነው እንደነዚህ አይነት ግጭቶች የተፈጠሩት፣ የትኞቹ ነገሮች ናቸው የኢትዮጵያን ሚዲያ ነጻነት መፍቀ ክበብ ያደፈረሱ የቻሉት የሚሉ ታሪኮችን ከግለሰብ አይን ተወስዶ እንግዲህ እንደ ገጸ ባህሪ ተስለው ይገባሉ እዛ ታሪኮች። በጣም አመሰግናለሁ። የት ነበርክ ጊዜ ስጥልኝ። አመሰግናለሁ። አድማጮች ይህንን ቃሊቲ የተሰኘውን ቲያትር በተመለከተ አዘጋጆቹን ሌሎች ጸሐፊዎችና ቲያትሩን የተመለከቱ ሰዎችን በሚጨምረው ሁለተኛ ክፍል ዘገባ በሚቀጥለው ሳምንት እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናመራለን። የሳውዲ አረቢያ መንግስት ከአምስት ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ሰዎችን በዘጠና ቀናት ውስጥ ሀገሪቱን ለቀው እንዲወጡ የሚያዝ አዋጅ ባሳለፍነው ሳምንት ተግባራዊ ማድረግ ጀምሯል። ሳውዲ አረቢያ ውስጥ በአስር ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን በስራ ላይ ተሰማርተው ይገኛሉ። የኢትዮጵያ መንግስትም በፈቃደኝነት ወደ ሀገራቸው የሚመለሱ ኢትዮጵያውያንን ለመቀበልና አስፈላጊውን እርዳታ ለማድረግ አዲስ ግብረ ኃይል ማቋቋሙን ይፋ አድርጓል። መስታወት አራጋው በሳውዲ አረቢያ ያለ ስራና መኖሪያ ፈቃድ የሚኖሩ ኢትዮጵያውያንን አነጋግራለች። ትርንጎ ሞላ ትባላለች። ተወልዳ ያደገችው በደሴ ልዩ ስሙ መርሳ ወረዳ ነው። በሳውዲ አረቢያ በስራ ላይ ለአምስት ዓመታት ስትሰራ ቆይታለች። ሶስት ዓመት በስራ ፈቃድ ቀሪውን ሁለት ዓመት ያለ ስራ ፈቃድ ነው በመስራት ላይ የምትገኘው። እንግዲህ ቤተሰብ አስተዳዳሪ ነኝ እኔ በጥቅሉ የሁለት ልጆች እናት ነኝ። ልጅ አስተምራለሁኝ፣ ቤተሰብ የማስተዳድረው እኔ ነኝ። ስለዚህ ከዚህ ፊትም በምን አስተዳድራቸዋለሁ? በምን አስተምራቸዋለሁ? ልጆች ግዴታ ያው ካገኙኔ ይዙናል ከአረቦቹ በተጠቀመጥ ነው ዝና አያገኙንም። እንደዚህ የተች በከለክ ነው እንሰራለን። እኔ ለራሴ አሁን ማሄድ አልፈልግም፣ አልሄድም። መስራት ነው የምፈልገው። ከእጃቸው እስከገባሁ ድረስ ይሰራለሁ። እንዴት ነው የምትሰሪ ውስጥ እየስራሽን ሁኔታ አስረጅኝ። መጀመሪያ ሲቀጥሩ ዝም ብሎ ነው የሚቀጥሩት ማለት ነው። ግን ስትኖሪ ስትግባቢ፣ ያው አንዳንድ ነገር ሲያወሮች ትነግራቸዋለሽ። ከዚህ ከገባሁም ሁለት ዓመት ነው የወጣሁት ቤሻለሁ። አንድ ቤት ነው የምሰራው አልቀያየርኩም፣ ቤት ማለት ነው። ወደ ሶሪያ ነው ሀገሯ ተግባብተነ ችግሬን ተላልፋ ችግሯን ተላልፍቼ ነው የምንኖረው። ችግር የለበትም አሁን በሚወራው ራሱ እንዳልወጣባትና ለመደበቅ በጣም ስፈልገ ማለት ነው። የሌሎቹ ደግሞ የተለያዩ አሁን ራሱ እያስወጧቸው ነው። ደግሞ ሰርተው የሚያስወጧቸውም አሉ። መቼ ነው ቡጡ የተባላችሁት? በሀያ አራት አካባቢ ማለት ሳምንት ሮብ ማለት ነው። እኔ ለራሴ አሁን ዱባይ ሁለት ዓመት ሰርቼ ኢትዮጵያ ሂጄ ፈቃድ አውጥቼ ስራ ጀምሬ ነበር። አስመርሮኝ መሳት እንዴት ብዬ እንደምሰራ የቄጥ መቀመጫ ገበያ፣ የቄጥ መቀመጫ የለሽ መሄጃ መንጫ የለሽ እና ሁሉ ነገር ወጭ ነው በቃ ስቀምጭ ሞጫለሁ ጋር ስታዋጭ ወጫለሁ ቀረጣለሁ እና ብዙ ችግር ስላለ። ወልምት ነጃት አበራ በሳውዲ አረቢያ በስራ ላይ ለስድስት ዓመታት ኖራለች። ለአስራ አንድ ወራት በህጋዊ የስራ ፈቃድ፣ ቀሪዎቹን ዓመታት ያለ ስራ ፈቃድ በመስራት ላይ ትገኛለች። ሳውዲ አረቢያ ያለመኖሪያ ፈቃድ በመስራት ላይ የሚገኙ የውጭ ሀገሮችን የውጭ ዜጎችን ለማስወጣት የወጣው ህግ ለእሷ ጥሩ እንደሆነ ትናገራለች። ለእኔ ጥሩ ህግ ይመስለኛል ምክንያቱም ያው አሁን በምትወጪበት ሁኔታ በዚህ በሶስት ወር ውስጥ ተውጪ። ያው በፍቃደኝነት ነው የምትወጪው። ወደፊት ከተከፈተ የመግባት ኑ ካለሽ መግባት ትቻያለሽ። እዚህ ገደብ ሶስት ወር ተሰጥቷል፣ ተጀምሯል። አንዳንድ ስቀምና ምን ሆኖታል? ከሶስት ወር በኋላስ ምንድን ያሉት? ከሶስት ወር በኋላ ያለውን እንግዲህ ያው ጥሩ ነገር እንደማይኖር ነው። ይሄ ነው ተብሎ የተገለጸ ነገር የለም። ያው ግን ይሄ አሁን የወጣው እድል ጥሩ እድል ነው። ስለዚህ ምን አሰብሽ አንቺ? የአንቺን ይመለከትሻል። እንግዲህ ይሄ ነገር እኔንም ይመለከተኛል። እንሻላ ከጌታ ጋር ሁለት ወር በኋላ ለመውጣት አሳባለሁ። ሀገር ያለው ሁኔታ ካልተመቸኝ በድጋሜ ለመመለስ እቅዷለን። ሀሊማ መሐመድ በሳውዲ አረቢያ ስትኖር አምስት አመቷ ነው፤ ሁለት አመት በስራ ፈቃድ፣ ሶስቱን አመታት ደግሞ ያለ ስራ ፈቃድ ህጉ ቢወጣም እስከሚይዙኝ ድረስ እሰራለሁ። ወደ ኢትዮጵያ መመለስ አልፈልግም ትላለች። እሄዳለሁ ብዬ እጄን ሰጥቼ ለመሄድ እንደዚህ በፈቃደኝነት አሁን አራት መሄድ አልፈልግም። ያው ማለት ያው ህጋዊ ዝኝን መጥቼ ምንም ጥቅም ስላላየሁበት ህጋዊ ዝኝን ብመጣ ያን ነገር አይደገምም የምልበት ምንም አጋጣሚ ይኖር ጌታ ትንሽ አብቅቷል። ከዚህ ሀገር እስካለኝ ድረስ እኖራለሁ። ያው በአጋጣሚ ምክል ብያዝ እችላለሁ። አሁን መያዝ በጣም ስለበዛ ማለት ነው። ስሙን መግለጽ አልፈለገም። ከኢትዮጵያ በሶማሌላንድ እንዲሁም የመን በእግርና በመኪና በጀልባ ተጉዞ ወደ ሳውዲ አረቢያ ለሁለተኛ ጊዜ ተመልሶ ከመጣ ገና አንድ ሳምንቱ ነው። ጉዞ በጣም ስቃይ ነው። በጣም ከምንም በላይ ማለት ነው። እንግዲህ ውጡ ከተባልንም ያው እንዳላ ፍቃድ ሀገራችን ያው ሰርተን ለመለወት እንሞክራል። ወደ ሀገራችን ገብተን ማለት ነው። ሞሀባ ኢብራሂም ይባላል። በሳውዲ አረቢያ ያለመኖሪያ ፈቃድ አራት አመት በስራ ላይ ይገኛል። ተወልዶ ያደገበትን በኢትዮጵያ ደቡብ ክልል በአንኩራ ወረዳን ጥሎ አስራ አምስት ሺህ የኢትዮጵያ ብር ከፍሎ በየመን ባህር ተሻግሮ ሳውዲ አረቢያ ይገኛል። በቃ ያው አሁን ያለችን ነገር ሰብሰብ አድርገን ያው አሁን ስራም እየቆመ ነው። ስራ ሲቆም ያው ተዘጋጋጅተን ማግባት ሀገር ከራስ የሚደረግ አማራጭ የለም። አሊ እንደ ብዙዎቹ ኢትዮጵያውያን በጀልባ ባህር ተሻግሮ ነው ያለመኖሪያ ፈቃድ ለአራት ዓመታት በስራ ላይ የሚገኘው ዘጠኝ ሺህ ሪያል ከፍሎ እንደመጣ ነው የሚናገረው። እንግዲህ ያ ውጡ ያው ነው። አንድ ለሶስት ወር ያህል ነው ቀን ሰጡና፣ ያው እንግዲህ መውጣት ነው። ሌላ ምንድን አለ? አብዱል አዚዝ ከመልከዲር ይባላል። በባህር ነው የገባው። ወደ ሳውዲ አረቢያ ከመጣ አምስት አመታትን አስቆጥሯል። ፍላጎት የለንም መግባት። ምክንያቱም ሀገራችን ከዚህ ገብተን ምንም የያዝነው ነገር የለንም። ብንገባም እዛ ምን እንሰራለን? ምንም የተለየ ነገር ስለሌለ ምንም ማድረግ አንችልም። እና ምን አሰብክ አንተ በግል በእርግጥ ወደ ሀገሬ መግባት አልፈልግም። እዚሁ በቃ ያኔ ጊዜ ግድቡም አልፎ የሆነም ነገር ቢያረጉን እዚሁ ቢገሉንም እዚሁ መኖረው በቃ ሞትን በቃ እንመርጣለን ወደ ሀገር ከምገባ። እንደዚህ ለምን አስጨከነህ? ወደ ሀገር ገብተህ መስራት መለወጥ አታስብም? ከምኑም ምኑም ጋር ገባለች ሀገር በቃ በጣም አስቸጋሪ ነው። በሳውዲ አረቢያ ያለ ስራ ፈቃድ የሚኖሩ የውጭ ሀገር ዜጎችን የማስወጣት አዋጅ ጋር ተያይዞ የኢትዮጵያ መንግስት ተመላሾቹን ለመቀበል ዝግጅት በማድረግ ላይ እንደሚገኝ ተገልጿል። ከሳውዲ አረቢያ የሚመለሱት ኢትዮጵያውያንን የሚያስፈልጋቸው እርዳታ ያገኙ ዘንድ አዲስ ግብረ ኃይል እንደተቋቋመም ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ ዶክተር አክሊሉ ሀይለ ሚካኤል በኢትዮጵያ ቴሌቪዥን በሰጡት ማብራሪያ ይህንኑ ተናግረዋል በነገራችን ላይ በኢትዮጵያና ና በሳውዲ አረቢያ መልካም ግንኙነት ነው ያለው በንግድ በኢንቨስትመንት በልማት ፋይናንስ ጠንካራ ግንኙነት ነው ያለው በሀገሪቱ ውስጥ በተፈጠረው የውስጥ ሁኔታ መነሻ አድርገው ህጋዊ መኖሪያ ፍቃድ የላቸውን የውጭ ዜጎች በዘጠና ቀናት ውስጥ ሳይቀጡ በራሳቸው ወጪ ወደ ሀገራቸው እንዲመለሱ ነው የሚያሳየው አዋጅ ማለት ነው። ይህ ችግር ሲያጋጥመን የመጀመሪያ ጊዜ አይደለም። ከሶስት አመት በፊትም ከሳውዲ እነዚሁ ተመላሾች እንደነበሩ ይታወቃል። ያኔ ካጋጠመን ፈተና እና የተወጣንበት መንገድ ተሞክሮን በመቅሰም ቀድመን ቅድመ ዝግጅት በማድረግ ላይ እንገኛለን። በውጭ ጉዳይ ሚኒስቴር ውስጥ ኮማንድ ፖስት ተቋቁመናል። የተለያየ የሚመለከታቸውን ክፍሎችን በማደራጀት ኮማንድ ፖስት ተቋቁመን በየቀኑ በሳውዲ ከሚገኘው ኤምባሲያችንና ቆንስላ በመገናኘት ቅድመ ዝግጅት በማድረግ ላይ እንገኛለን። እዛ ውስጥ ያሉ ዜጎች በማስተማር ይህ መረጃ በመስጠት ሕጋዊ ባልሆነ መልኩ በተለያየ መልኩ ገብተው ማለት ነው በሕጋዊ መልኩም ገብተው ግን ደግሞ የመኖሪያ ፍቃድ የሌላቸው ይመለከታል። በአየርም ሊሆን ይችላል፣ በባህርም ሊሆን ይችላል። በተለያየ መንገድ እዛ የሄዱ ዜጎቻችን ሳይንገላቱ፣ ሳይጉላሉ በሰላም በተረጋጋ መልኩ ወደ ሀገራቸውም እንዲመለሱ ማንሳሳት የጀመርንበት ሁኔታ ነው ያለው። ከዛም በላይ በሁሉም ሴክተሮችን ከውጭ ጉዳይ ሚኒስተሩን ውጭ የሚመለከታቸውን ሴክተሮች የሚያካተተ ግብረ ኃይልም በመቋቋም ላይ ነው ያለው። ዝርዝር ተግባራቱ በሂደት የሚገለጽ ይሆናል። የመጀመሪያው በተለያየ አጋጣሚ ሳውዲ ሄደው ህጋዊ መኖሪያ ፍቃድ ወይም ስራ ፍቃድ የሌላቸው ዜጎቻችን ቀደም ብ እንደተጠቀስኩ፣ ሳይጉላሉ በሰላም በተረጋጋ ሁኔታ ሳያንገላቱ ወደ ሀገራቸው እንዲመለሱ ፈጥነው መወሰን አለባቸው። ይህንን በወቅቱ በጊዜ መወሰን ካልቻሉ ከዘጠና ቀናት በኋላ በአስገዳጅነት እንግዲህ ዲፖርቴሽን ወይም ደግሞ በኃይል የሚመለሱበት ሁኔታ ነው የሚኖረው። ያ ደግሞ የሚያስከትለው ጉዳት ከሶስት አመት በፊት አይተነዋል ማለት ነው። ስለዚህ ዜጎቻችን የኛውን መረጃውን በጊዜ አግኝተው በጊዜ ወስነው እንዲመለሱ ማድረግ አለብን። ሁለተኛው በሀገር ውስጥ ያለው ህብረተሰብ እንግዲህ ልጆችን የላከ ቤተሰብ እነዛ ዜጎች እንዲመለሱ በጊዜ እንዲመለሱ ማበረታታት ይኖርበታል። ሶስተኛ በዚህ የመመለስ ሂደት ውስጥ አጋሮቻችን እንዲደግፉ እንፈልጋለን። ዓለም አቀፍ አጋሮቻችንም የሀገር አቀፍ አጋሮቻችንም እንዲደግፉ እንፈልጋለን። አራተኛ የሚመለከታቸው የመንግስት አካላትም ተደራጅተው ይሄኛው በሰላምና በተረጋጋ ሁኔታ፣ ቆስ በማይፈጥር ሁኔታ ዜጎቻችን እንዲመልሱ እንዲደግፉ ጥሪዬን አቀርባለሁ። በአዋጁ መሰረት በሳውዲ አረቢያ ያለ ስራና መኖሪያ ፈቃድ የሚኖሩ ኢትዮጵያውያንን ጨምሮ ሌሎች የውጭ ሀገር ዜጎች በዘጠና ቀናት ውስጥ ሀገሪቷን በፈቃደኝነት ለቀው መውጣት አለባቸው። በአስር ሺዎች የሚቆጠሩ ያለ ፈቃድ በሀገሪቷ የሚኖሩ ኢትዮጵያውያን የሳውዲ አረቢያ መንግስት ከሰጣቸው ቀነገደብ በኋላ ምን አይነት እርምጃ ሊወስድ እንደሚችል ምንም አይነት መረጃ የላቸውም።

and am not i እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው፣ ሙዚቃ በመምረጥ ዲጄ ፓትሶ፣ በማቀነባበር ዳን፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። የየኛን ሙዚቃ ነበር ያስደመጥ ናችሁ። በነገው ጉዞ እንገናኝ። ለማጥፋት የምትነጣጥለው ድህነት ጠላቴ አው ዘራፍዬ ወገቤን አሰርኩኝ ላበረከ